ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም እንደምናመሻችሁ መስታወት አራጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ። በማዕከላዊ ከዚህ ቀደም ታስረው የነበሩ ስለ መዘጋቱ አስተያየታቸውን ሰጥተውናል። አይምሮ ቢለወጥ ነው እንጂ ቤቱ ቢዘጋም ባይዘጋም መዘጋቱ ደስ ይል ግን ሰዎቹ አመለካከታቸው ቢቀየር። ቤቱን የተዘጋ ቤቱን የተዘጋ ስራው አቆመ ማለት አይደለም። ለምን ሌላም ቦታ ላይ ብዙ ማዕከላዊዎችን መክፈት ይቻላል። ይሄ ሊቆም የሚገባው ሰዎች የሚተገብሩት ተግባራቸው ነው። ሊቆም የሚገቡ መጀመሪያ የሰማችሁት ጫልቱ ታከለን ሲሆን ተከትሎ የሰማችሁት ደግሞ ንግስት ይርጋን ነው። ሁለቱም በዚህ ማዕከላዊ እስር ቤት የማሰቃየት ተግባር እንደተፈጸመባቸው የተናገሩ ናቸው። በሰባትና በስምንት ዓመት ውስጥ ብቻ የጫት ምርት ከእጥፍ በላይ መጨመሩን ታውቃላችሁ። ምርቱን ብታዩ ከ2078 ቶን የነበረው በ ወደ 50 ሺህ ቶን ነው የተጠቀው። ከእጥፍ በላይ ነው የጨመረው። ጫት አምራች ያልነበሩ ሰፋፊ አካባቢዎች ሰፊ የጫት ምርት ላይ ተሰማርተዋል። በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ሳይካትሪ ትምህርት ክፍል ባልደረባ ዶክተር ሰለሞን ተፈራ ውይይት በተካሄደበት ምሽት ጥናታዊ ጽሁፋቸውን አቅርበው ነበር። ዝርዝሩን ይዘናል። በሌላ በኩል በሌላ ዘገባችን በኢትዮጵያ ተወልዳ ዩናይትድ ስቴትስ ያደገችው የጃዝ ሙዚቀኛ መክሊት ሀደሮ ኢትዮ ጃዝ ሙዚቃን ለዓለም አቀፍ መድረክ እያስደመጠች ትገኛለች። He kind of took me aside and he said, "Hey, don't play Ethiopian jazz like we played it 40 years ago." He said, "What's your contribution?" What did Gwessereny na? Kzarei Arba Ahmed Befit nyathethi chauwe tonoun ainet Ethiopia jazz ati chauchi. Be Ethiopia music alle yallishastwaiz omentenau. Ndethno Ethiopia music alle ati sneger mache mrammet chiu. Alle. የጃዝ አቀንቃኟ መክሊት ሀደሮ የዛሬ የጋቢና እንግዳችን ናት። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የሀገር ውስጥ ደህንነት ከፍተኛ አማካሪ ቶም ቦሰርት ባልተጠበቀ ሁናቴ ዛሬ ማክሰኞ ስራቸውን ለቀዋል። ሌሎች ስራቸውን ለመተው ከሚጠባበቁ ከፍተኛ የፕሬዝዳንቱ ከፍተኛ ባለስልጣናት እኝኛው አንዱ እንደሆኑም ታውቋል። ለቦሰርት ከስራ መሰናበት የኦፊሴላዊ ምክንያት አልቀረበም። ይሁንና ፕሬዚዳንቱ ለሶስተኛ ጊዜ የሀገር ደህንነት አማካሪ አድርገው ያስቀመጧቸው ወጋ አጥባቂው ጆን ቦልተን ወደ ስልጣን በመጡ ማግስት መሆኑ ነው የተሰናበቱት። ብሉምበርግ የዜና አውታርም ሆነ ሲኔን እንደዘገቡት ከሆነ ግን በቦልተን ጥያቄ ነው ቦሰርት ስራቸውን የለቀቁት። የሃምሳ ሶስት አመቱ ቦሰርት ትናንት በትረ መንግስቱን ከጨበጡበት ጊዜ አንስቶ በዋይት ሀውስ አስተዳደር ከፍተኛ አማካሪ ሆነው ያገለገሉና በተለይም በኢንተርኔት ደህንነት ውስጥ ቁልፍ ስፍራ የነበራቸው ሲሆኑ ባለፈው አመት በቴክሳስ፣ በፖርቶሪኮ እና በቨርጂን ደሴቶች ለደረሰው ነፋስ የቀላቀለ የኃይለኛ ዝናብ ወይም ሄሪከንስ ጥፋት መንግስቱን ወክለው መልስ ሲሰጡ የነበሩ መሆናቸው ይታወቃል። ሽብርተኛነትን በተመለከተም የፕሬዚዳንት ትራምፕን አስተዳደር እየወከሉ በተደጋጋሚ መግለጫ በመስጠትም ይታወቃሉ። ዋይት ሀውስ በሰጠው መግለጫ ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት ማብቂያ ገደማ ወደ ላቲን አሜሪካ ሊያደርጉ ያቀዱትን ጉዞ መሰረዛቸውን አስመልክቶ ምክንያቱ ደግሞ ሶሪያን በተመለከተ የዩናይትድ ስቴትስ ምላሽ ለመከታተል መሆኑን አስታውቋል። ለፕሬዚዳንት ትራምፕ ቀደም ሲል የተያዘው እቅድ በሊማ ፔሩ በሚካሄደው ስምንተኛ አሜሪካዊ ጉባኤ ላይ መካፈልና ወደ ቦጎታ ኮሎምቢያ መጓዝ እንደነበርም ተገልጧል። በፕሬዚዳንት ትራምፕ ጥያቄ መሰረትም ምክትል ፕሬዚዳንቱ የላቲን አሜሪካውን ጉዞ እንደሚያደርጉ ተገልጧል። ፔሩ ውስጥ የሚካሄደው ጉባኤ የሚጀምረው የፊታችን አርብ መሆኑም ታውቋል። በመጨረሻም ፓኪስታን ከአፍጋኒስታን ጋር በሚያዋስናት ምስራቃዊ ኩናር ክፍለ ሀገር ውስጥ ባደረሰችው ጥራት ጥቃት አንድ ሲቪል መሞቱን የአፍጋኒስታን ባለስልጣናት አስታወቁ። አንድ የክፍለ ሀገሩ መንግስታዊ ቃል አቀባይ ለቪኦኤ በሰጡት ቃል የፓኪስታን ወታደሮች ባለፉት 24 ሰዓታት ሳርካኖና ዳንጋን በተባሉ የአፍጋኒስታን የድንበር ከተማዎች ላይ ከመቶ በላይ የአዳፍኔ ተኩስ ማካሄዳቸውን አመልክተዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። መስታወት አድራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር ወደ መጀመሪያው ዘገባችን ነው የምናልፈው የፌዴራል የወንጀል መመርመሪያ ማዕከል ወይም በተለምዶ ማዕከላዊ እስር ቤት መዘጋቱን የሀገር ውስጥ የመንግስት መገናኛ ብዙሀን ዘግበዋል። በዘገባውም በማዕከሉ እየተመረመሩ የነበሩ የመጨረሻዎቹ እስረኞች ሙሉ በሙሉ ወደ ሌላ ማረሚያ ቤት ተዛውረዋል ተብሏል። በዚህ እስር ቤት ውስጥ ከዚህ ቀደም ታስረው የተለያየ የማሰቃየት ተግባራት እንደተፈጸመባቸው የሚናገሩ እስረኞች ግን ማዕከላዊን መዝጋት ሳይሆን የማሰቃየት ተግባሩን ማቆም የበለጠ ጥቅም ይሰጣል ይላሉ። በእስር ቤት የተሰቃዩ ሰዎችን ወደ ሌላ ቦታ እያዛወሩ እስር ቤቱን መዝጋት ምንም ለውጥ የለውም ብለዋል። ጽዮን ግርማ ስርስሩን ይዛለች። ከሶስት ወራት በፊት ለ17 ቀናት ስብሰባ አድርጎ የነበረው የኢህአዴግ ስራ አስፈጻሚ ባስተላለፈው ውሳኔ መሰረት የማዕከላዊ እስር ቤት መዘጋቱን የሀገር ውስጥ መገናኛ ብዙሃን ይዘግበዋል። ውሳኔው በተላለፈበት ወቅትም ማዕከላዊ ወደ ሙዚየምነት እንደሚቀየር መገለጹ ይታወሳል። በዚህ ውሳኔ መሰረት ካለፈው አመት መጨረሻ ጀምሮ በማዕከላዊ አገልግሎት ይሰጡ የነበሩ ቢሮዎች ካሳንችስ ወደሚገኘው አዲስ ቢሮ መዛወራቸውን ዘገባው ያመለክታል። በማዕከላዊ የተመረመሩ የነበሩ የመጨረሻዎቹ እስረኞች ሙሉ በሙሉ ወደ ሌላ ማረሚያ ቤት መዛወራቸው ተገልጿል። የዚህን ውሳኔ ይፋ ያደረጉት የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ማዕከላዊን ሲጠቅሱት በደርግ ጊዜ በርካታ ሰዎች ስቃይ ያዩበት እስር ቤት ብለው እንደነበር ይታወሳል። በወቅቱም እስር ቤቱ ዛሬም ድረስ የማሰቃየት ተግባራት ይፈጸምበታል ያሉ ተቃውሞ ማሰማታቸውም ይታወሳል። በዚህ መንግስት በአሁኑ ዘመንም ሰብአዊ መብታችንና ክብራችንን በሚጥስ መልኩ በማዕከላዊ ተሰቃይተናል ያሉ ስለ ሁኔታው መግለጻቸውም አይዘነጋም። በዚህ እስር ቤት የማሰቃየት ተግባር እንደሚፈጸምባቸው እስረኞች ፍርድ ቤት በሚቀርቡበት ጊዜ የሚናገሩ ሲሆን ከእነዚህም ውስጥ ኦነግነሽ በሚል ክስ ሁለት ጊዜ ለእስር የተዳረገችውና በአጠቃላይ ወደ ዘጠኝ ዓመት በእስር ላይ የቆየችው፣ በቆይታዋም ወቅት ከፍተኛ የማሰቃየት ተግባር እንደተፈጸመባት ቀደም ሲል በሰጠችን ቃለምልልስ የገለጸችልን ጫልቱ ታከለ ነበረች። ጫልቱ ታከለን በማዕከላዊ መዘጋት ላይ ያላትን አስተያየት ጠይቅያት ነበር። በማዕከላዊ መዘጋት በእርግጥ ደስ ይላል፣ በጣም ማለት እኔ ተመልሼ ማዕከላዊ ስለገባው ገና ስገባ በር ላይ ነው ተስፋ የቆረጥኩት እዛ ውስጥ የምሰራውን ነገር ስለማውቅ ማለት ነው። ዞሮ ዞሮ ግን ማዕከላዊ ግድግዳና ሰው አይደለም ሰው የሚያሰቃየው ሰዎቹ ናቸው። የሰዎቹ አይምሮ ቢለወጥ ነው እንጂ እኔ ቤቱ ቢዘጋም ባይዘጋም መዘጋቱ ደስ ይላል፣ ግን ሰዎቹ አመለካከታቸው ቢቀየር ጥሩ ሰዎች ማለት የምርመራ ሂደት አለው። ማንም ሰው እንደሚያውቀው የምርመራን ቴክኒክ ተጠቅመው ቢመረምሩ መግረፍ፣ ማስተቃየት ምናምን ሌላ ቦታ ሄደው ከሚያደርጉት በቃ እሱ ነገር ኢትዮጵያ ውስጥ ቢቀር ነው እንጂ ጣራና ግድግዳው ስለተዘጋ ብዙ የሚያስጨፍር ነገር አይደለም እኔ እንደማየው። ዋናው የሰው አይምሮ መለወጡ ነው። ሌሏዋ በዚህ ማዕከላዊ እስር ቤት ከፍተኛ ድብደባ እንደተፈጸመባትና ከስምንት ዓመት እስር በኋላ እንደተለቀቀች የምትናገረው እማዋይ ሻለሙ የእስር ቤቱ መዘጋት ሳይሆን ድርጊቱ መቀጠል አለመቀጠሉ ያሳስበኛል ትላለች። አሁን ማዕከላዊ መዘጋቱ አይደለም። ማዕከላዊ ተዘግቶ ሌላ ማዕከላዊ ከተፈጠረ ለውጥ የለውም። የማዕከላዊ አይነት ሌላ ቤት ከተከፈተ ምኑን ምኑን ማዕከላዊ ተዘጋ። ሰው መሆን ያለበት ለውጥ ነው። ሰውን በመደብደብ ማሳመን እንደማይቻል አስረግጠው ከዚህ በኋላ እንዲህ አይነት የምርመራ ሲስተም እንደማይኖራቸው ሊገልጽ ይገባል እንጂ ማዕከላዊ ተዘግቷል፣ የቤት ለውጥ ከሆነ ትርጉም የለውም። ነገር ግን በዛ ውስጥ ያሉ ሰዎች ደግሞ ያን ስራ አለመስራታቸው ነው፣ ደግሞ የሰው ልጅ አለማስተቃየታቸው ነው። ለምሳሌ በአሁኑ ሰዓት በሽተኛ እማዋይሽን ስናነጋግራት የስልኩ ጥራት በጣም አስቸግሮን የነበረ ሲሆን ጨምራ የተናገረችው አሁን እኔ ለምሳሌ በሽተኛ ሆኛለሁ። ይህን በሽታ ያተረፍኩት ከማዕከላዊ ነው። ስለዚህ የማዕከላዊ መዘጋት ብቻውን ትርጉም የለውም። ምናልባት አዲስ የተመረጡት ጠቅላይ ሚኒስትር ሁኔታዎችን ከስሩ ይረዳሉ፣ በመክፈቻ ንግግራቸው በተናገሩት መሰረትም ለውጥ ያመጣሉ ብዬ ገምታለሁ ብላለች። ንግስት ይርጋ በአማራ ክልል በነበረው ተቃውሞ ወቅት ከጎንደር አካባቢ ተይዛ ማዕከላዊ እስር ቤት ቆይታ ነበር። ለእርሷም ጥያቄ አቅርቤላት አለው ማዕከላዊ ሙሉ በሙሉ በመዘጋቱ ምን አስተያየታለሽ? የሚል ቤትም የተዘጋ ቤትም የተዘጋ ስራ አቆመ ማለት አይደለም። ለምን ሌላም ቦታ ላይ ብዙ ማዕከላዎች መተት ይቻላል። ይሄ ሊቆም የሚገባው ሰዎች የሚተገብሩት ተግባራቸው ነው ሊቆም የሚገባው እንጂ፣ ከቤቱ አለም፣ ችግሩ ቤቱ በበግጥ፣ ማዕከላዊ ሲባል በጣም ብዙ ነገሮች ይላል፣ ብዙ ስሜቶችን ይጭራልኝ። ኖርማሊ ግን ቤቱ ሳይሆን መቀየር ያለበት ሰዎች ናቸው፣ እንትን ማለት ያለባቸው ስራቸውን፣ ይሄን ነገር፣ ይሄን ድርጊት፣ ይሄን አስተቃቂ ተግባር ማቆም ያለባቸው ያንን ተግባር የሚፈጽሙ አካላት ነው ማቆም ያለበት እንጂ የቤት መቀየር ለእኔ በበኩሌ ለውጥ አያመጣም። በዛ ላይ ደግሞ ማዕከላዊ በጣም ብዙ ብዙ ሰቀቀን ያሳለፍንበት ጊዜ ነው። እኔ ማዕከላዊን በባለፈው ነግሬሻለሁ፣ ይሄ የምድር ሲኦል ነው ብዬሻለሁኝ። ማዕከላዊ ቀኑንም አናውቀውም ሌቱንም አናውቀውም ነበረ። ዛሬ ደህና ቁሙ የሚገባ ልጅ ወጣት ልጅ፣ ነገ አንክሶ ነው ተንኮላሽቶ መሄድ አቅቶት በሰው ተሸክሞ ሲመጣ በጣም የሚያሳዝን የነበረ ቤት ነው። ስለ ማዕከላዊ እኔ እንጃ፣ በቀላሉ መግለጽም የማልችልም። በጣም መጥቶ እና አፀያፊ ተግባሮችን አይተነባታል። በሌሊት ልብስ እያስወለቁ ወንድ ልጅን አስወልቀው ሴት ልጅን አስወልቀው እኔ ሰባት ስምንት ሆኖ ነበር። ልብስሽን አውልቅ እያሉ ራቁቴ ርቃኔን የሚያስቆሙኝ የነበረ አስወልቋት፣ ጭራሽ አስወልቋት እየተባሉ በባዶ እግሬ ሴራሚክ ላይ ያን የቆሳሰለና የነፈረ እግር ሴራሚክ ላይ እንግዲህ በባዶ እግርሽ በብርድ በቀዝቃዛ አሁንም ቢሆን ይዘጋል ተብሎ ዜናው ከተነገረን በጣም ረዥም ጊዜ ነው። እኔ ከመሰጣቴ በፊት ነው ማዕከላዊ እንደሚዘጋ ሰምቼ ነበረ መዘጋቱ ለእኔ ምንም አይነት ለውጥ ያመጣል ማለት አይደለም። ማዕከላዊ በመዘጋቱ ወደ ሌላ እስር ቤት ከተዛወሩት መካከል የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩና የኢንተርኔት አምደኛው ስዩም ተሾመ እንዲሁም የኦሮሚያ ክልል ፍትህ ቢሮ የኮሚኒኬሽን ጉዳዮች ኃላፊ አቶ ታዬ ደንዳአ እንደሚገኙበት ከወዳጆቻቸው ያገኘነው መረጃ ይጠቁማል። በሌላ ዜና ከአዲስ አበባ ውጭ ለወራት ተቋርጦ የነበረው የሞባይል ስልክ የኢንተርኔት ዳታ አገልግሎት ዛሬ መለቀቁን የተለያዩ ተጠቃሚ ነግረውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን ነው የምናልፈው። በሰባትና በስምንት አመት ውስጥ ብቻ የጫት ምርት ከእጥፍ በላይ መጨመሩን ታውቃላችሁ? ገቢውም በሶስት እጥፍ ያህል አድጓል ይላሉ አንዳንድ ጥናቶች። በኢትዮጵያ ዩኒቨርሲቲዎች የአልኮል መጠጦች፣ ጫትና የመሳሰሉ ሱስ አስያዥ የሆኑ እጽዋት በብዛት እንደሚዘወተሩስ ምን ያህል መረጃ አላችሁ? በኢትዮጵያ የሳይንስ አካዳሚ በየወሩ የሚያካሄደው ሳይንሳዊ ገለጻና የውይይት መድረክ በዚህ ወርም በአዲስ አበባ ዩኒቨርሲቲ ተከናውኗል። መለስካቸው አመሀ ዝርዝር አለው። በኢትዮጵያ የሳይንስ አካደሚ በየወሩ የሚካሄደው ሳይንሳዊ ገለጻና የውይይት መድረክ ህትም በተለመደው ስፍራ በአዲስ አበባ ዩኒቨርሲቲ ተከናውነዋል። የውይይቱ ርዕስ ሱስ የሚያስዙ እጾች ጉዳይ በኢትዮጵያ የሚል ነበር። ለውይይቱ የመነሻውን ጥናት ያቀረቡት ዶክተር ሰለሞን ተፈራ ሲሆኑ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የሳይኬትሪ ትምህርት ክፍል ባልደረባ ናቸው። ዶክተር ሰለሞን ባቀረቡት ጥናት ብዙ ነጥቦችን ዳሰዋል። አንዳንዱ የሚያስገርም ብዙ ደግሞ የሚያስደነግጥ ነው። ለምሳሌ በአሁኑ ወቅት ጫት በኢትዮጵያ በኢኮኖሚውም ሆነ በማኅበራዊ ኑሮ ላይ እያሳደረ የሚገኘውን ተጽዕኖ የገለጹት እንዲህ ነበረ። ምርቱን ብታዩት ከ2007/8 22 ሺህ ቶን የነበረው በ2014/15 ወደ 50 ሺህ ቶን ነው የተጠቀው ከእጥፍ በላይ ነው የጨመረው። አጭር ጊዜ ውስጥ ጫት አምራች ያልነበሩ ሰፋፊ አካባቢዎች ሰብል አምራቾች እንደ ጎጃም በተለይ ባህር ዳር አካባቢ በሰፊ የጫት ምርት ላይ ተሰማርተዋል። ከሁለት ሺ ወደ ሀምሳ ሺ በዶላር የሚገኘውን ገቢ በሁለት ስምንት ከነበረበት መቶ ስምንት ሚሊዮን ወደ ሁለት መቶ ሰባ ሁለት ሚሊዮን ዶላር አመታዊ ገቢ አድጓል። እንግዲህ በሶስት እጥፍ ያለ። ስለዚህ ምርቱም ገቢው በደንብ አድጓል ማለት ነው። መንግስትም ያው ሁለት ውለታ ዋለበትን ስለማይረሳው የኢትዮጵያ ሚሊኒየም ሲከበር የመታሰቢያ ቴምብር በጫት ተዘጋጅቶለታል። ጫት እንደዚህ የተስፋፋቡን ምክንያት ያው በርካታ ሰዎች አዘውትረው ስለሚቅሙት ነው። የሚያገር ጫትን አዘውትረው የሚቅሙ ሀያ አንድ ከመቶ የሚሆኑት አዋቂ ወንዶች ናቸው በሀገር አቀፉ ጥናት። ስለዚህ ከአምስት ወንዶች አንዱ ጫትን ይቅማል። ሴቶች ላይ ከመቶ የሚሆኑ ተዋጊዎች ጫትን አዘውትረው እንደሚቀሙ አይተናል። ስለዚህ የምርቱ መጨመር የተጠቃሚውንም ብዛት ያማከለ ነው። ትንባሆ ሌላው ሱስ አምጪ ዕፅ ነው። በኢትዮጵያ በ1935 ዓ ም የተቋቋመው የኢትዮጵያ ትንባሁ ሞኖፖል ዛሬ ለአንድ ጃፓናዊ ባለሀብት ተሸጧል። ለግል ባለሀብቶች የኢትዮጵያ መንግሥት ከሸጣቸው አምራች ድርጅቶች ከፍተኛውን ዋጋ ያስገኘውም ይኸው ኩባንያ እንደሆነም ዶክተር ሰለሞን አስታውሰዋል። እጅ በእጅ በሆነ ክፍያ አንድ ቢሊዮን ዶላር እንደ ከፈላ ውስተው ከዚያ የተከተለውን እርምጃ አብራርተዋል። ወዲያውኑ ያንን እንደ ገዛ ከውጭ ከፍተኛ ልምድ ያላቸው በትምባሆ ምርት የውጭ ዜጋ ማኔጀር ቀጥሯል። በ2013 ያመርታቸው የነበሩ አራት ቢሊዮን የሲጋራ ቅንጣቶች ነበሩ በዓመት ዘመናዊ ማሽኖችን በመግዛት በ2015 ወደ 6 ቢሊዮን የሲጋራ ቅንጣቶች ለማምረት አቅዷል፣ አሳክቷል። በአጠቃላይ ዓመታዊ የሲጋራ ፍጆታ ከአስር ቢሊዮን የሲጋራ ቅንጣቶች በላይ ደርሷል፣ በኢትዮጵያ በአመት። አዲሱ ባለቤቱ ምርቱን በማሳደግ ወደ ውጭ ሀገራት ጭምር ትንባሆን ኤክስፖርት የማድረግ እቅድ እንዳላቸው በይፋ በዌብሳይታቸውም ላይ ገልጸዋል። ስለዚህ እንግዲህ የትንባሆ ኤክስፖርት በገቡ እንሆናለን ማለት ነው። ዶክተር ሰለሞን ተፈራ ትንባሆንና ሌሎች ሱስ አስያዥ እጾችና የአልኮል መጠጦች ተጽዕኖ በኢትዮጵያ ምን ይመስላል የሚለውን ሲዘረዝሩ ግን አስደንጋጭ መሆኑን አይሸሽጉም። የትንባሆ ተጠቃሚዎች ቅርብ ጊዜ የተሰራ ጥናት አለ። አምስት ከመቶ ሆነው ወደ 3.4 ሚሊዮን የሚሆኑ አዋቂዎች ትንባሆን ይጠቀማሉ። ከእነዚህ ውስጥ አንድ ነጥብ ስምንት ከመቶ የሚሆኑት ሴቶች ናቸው። አምሳ ከመቶ የሚሆኑት አጫሾች ማጨስ የጀመሩት ከሀያ ዓመት እድሜያቸው በፊት ነው። ስለዚህ አብዛኛው ግማሽ የሚሆነው ሲጋራ አጫሽ ከሀያ ዓመት በፊት የሚጀመር ነው። አንድ ነጥብ ዘጠኝ ሚሊዮን የሚሆኑ አጫሾች በፋብሪካ የተመረተ ሲጋራ ነው የሚያጨሱ። በዩኒቨርሲቲ ተማሪዎች የተደረጉ ጥናቶችን ለማሰባሰብ ሞክሬ ነበር እና ትንሽ አስደንጋጭ መልክ አለው። ጥናቶቹ በቅርብ ጊዜ የተደረጉ ናቸው። ቅርብ ጊዜ የተቋቋሙት እንደ አይነት ወይም ወልዲያ ዩኒቨርሲቲ ብናይ ለምሳሌ ሀያ ስምንት ከመቶ የሚሆኑት ተማሪዎች የአልኮል ይዘት ያላቸው መጠጦች ይጠጣሉ። አስር ከመቶ የሚሆኑት ጫት ይቅማሉ። ስድስት ነጥብ አራት ከመቶ ትምባሆ ያጨሳሉ። በጣም ያስገረመኝ ሪፖርት ከአክሱም ዩኒቨርሲቲ ሰላሳ ሶስት ፐርሰንት የሚሆኑት ተማሪዎች የአልኮል ይዘት ያላቸው መጠጦች ይጠጣሉ። ሀያ ስምንት ከመቶ የሚሆኑት ጫት ይቅማሉ። ዘጠኝ ከመቶ የሚሆኑት ትምባሆ ያጨሳሉ። ጅማ እንደምታውቁት ጫት ዛቃ ያገር ነው። ሰላሳ ሶስት ከመቶ የሚሆኑት ተማሪዎች ጫት ክማሉ። ሀያ አንድ ከመቶ የሚሆኑት ግንባዋጭ ሳሉ። ደብረ ብርሃን ያው አረቄ ሀገር ነው። አርባ አራት ከመቶ የሚሆኑት ተማሪዎች አልኮል ይጠጣሉ። በአጠቃላይ ስታዩ እኔ ለመኩራራት ሳይሆን ዝቅተኛ የሆነ መጠቀም ባህል የታየው በእኛ ትምህርት ቤት በሕክምና ትምህርት ቤት ተማሪዎች ነው። ስለዚህ በተረፈ ሌሎቹ ከሁለት ዲጂት በላይ ነው። ስለዚህ እንግዲህ ከአጠቃላይ ማህበረሰብ ሪፍሌክሽን ነው ይሄ። እነዚህ የዩኒቨርሲቲ ተማሪዎች አብዛኛዎቹ እነዚህን ባህርያት ይዘዋቸው ነው የሚወጡት። ስለዚህ አዋቂዎችም ሲሆኑ የሚቀጥሉ ናቸው። ካናቢስ እና ሌሎች ህገወጥ እጾች በኢትዮጵያ በጣም አስቸጋሪ ነው ለማጥናት ምክንያቱም ህገወጥ ስለሆኑ። ነገር ግን በስራ አጋጣሚ እንደምናየው፣ በትምህርት ቤቶችም አጋጣሚዎች እንደሚታየው እነዚህን እጾች የመጠቀም ባህሪ በከፍተኛ ሁኔታ ጨምሯል። ከቅርብ ጊዜ ወዲህ በጣም አስደንጋጭ የሆነው ደግሞ የህመም ማስታገሻ መድኃኒቶችን በተለይ እንደ ትራማዶል የተባለው ህጻናት ሳይቀሩ አብዝተው እየዋጡ አደጋ እየደረሰባቸው ነው። ከውይይቱ ተሳታፊዎችም የተለያዩ አስተያየቶችና ጥያቄዎች ተነስተው ነበረ። አንዱ ጥያቄ የእኛ ማህበረሰብ በምን ምክንያት ተጋላጭ ሆነ የሚል ነበረ። ክፍተት ነው ይሄ። ተቋም የለም ለእያንዳንዱ ተቋም ልክ ይሄ ላይብራሪ በተለይ ተማሪዎች ታውቁታላችሁ፣ ዩኒቨርሲቲ ተማሪዎች ኪዩቢክል የምትባላለች ወይም ደግሞ ሳይሎ ምንላት የሆነች የተከለለች፣ ጎንና ጎን ያለ ማይተያይባት ቁጭ ብሎ የሚያጠናባት እኛ አገር ስራዎች የሚሰሩት እንደዛ ነው። እያንዳንዱ ተቋም የሆነች ጥግ ይዞ የራሱን ነገር ሰራው ይላል፣ ገንዘብ ያጠፋል፣ ሪፖርት ይጽፋል። በተረፈ ተቀናጅተው በሀገር ላይ ያመጣው ኢምፓክት ምንድን ነው? ምንድን ነው ያመጣነው ውጤት? ወደፊት እንዴት እና አስኪደው ይህንን ምን የተሻለ ነገር እናምጣ የሚል ነገር አልሰማምኝም። እና የተጋላጭነታችን መነሻ የምንሰራው ስራ ውጤታማ አለመሆኑ ማሳያ ነው፣ በአጭር ቋንቋ ማለት። ሌላው ጥያቄ ደግሞ ለመሆኑ ከጫትም ሆነ ከሌሎች ጉዳት ከሚያስከትሉ እጾችና ከአልኮል መጠጥ የሚገኘው ኢኮኖሚያዊ ጠቀሜታ ሲመዘን ምን ይመስላል የሚል ነበረ። በሌላ ኢትዮጵያዊ የጥናትና የምርምር ተቋም ማለትም በማኅበራዊ ጥናት መድረክ የቀረበውን ጥናት ዋቢ በማድረግ ዶክተር ሰለሞን ምላሽ ሰጥተዋል። ኢኮኖሚስቶች ትርፍና ኪሳራችንን አስልተው ነግረውናል። ኪሳራችን ከትርፋችን እንደሚበልጥ በኢኮኖሚክስ ባለሙያዎች ተጠንቷል። ስለዚህ 300 ሚሊዮን ዶላሩ በጥሬው ሲታይ ብዙ ይመስላል እንጂ እየደረሰብን ያለ ሌላ የኢኮኖሚ የማህበራዊ እና ሌሎች ኪሳራዎቻችን ከ300 ሚሊዮን በብዙ እጅ የሚበልጥ መሆኑን አሳይተዋል። ግን ቅድም እንዳልኩት መንግስት እንግዲህ አንዳንድ ጊዜ ያው የራሱ እቅዶች አሉት። አጭር ጊዜ የስንዴ መግዣ ብርም ያጥረናል። ምክንያቱም ስንዴ ከውጭ የምንገዛው በዶላር ነው። ይችን ትንባዎ ሸጦ አንድ ቢሊዮን ዶላር አንድ ጊዜ አምስት መቶ ሀምሳ ሚሊዮን ተቀበለ፣ የቀረችውንም ድርሻ በወደ አራት መቶ ሀምሳ አካባቢ ሸጦ ቶታሊ አንድ ቢሊዮን ካሽ ሲያስገባ ያው ስንዴ ነው የገዛበት ብዬ ርኅራሄ አሳይቻለሁ። ቢቸግረው ነው። ጫትም አሁን እየነገደ ያለው ቢቸግረው ስለሆነ በእኛ ሙያ ኤምፓቲም ይባላል አዘኔታ እና ይችን 300 ሚሊዮን በየዓመቱ ለክፉ ቀን ስንዴ መግዣ እየዋላት ሊሆን ይችላል። እና ኢኮኖሚያችን እያደገ እየተሻሻልንም ስንመጣ መንግስትም ጨከን እያለ ይመጣል ብዬ ተስፋ አደርጋለሁ። መድረኩ በመፍትሄ ሀሳቦች ላይም ውይይት አድርጓል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ መጨረሻው ዘገባችን ነው የምናልፈው። በኢትዮጵያ ተወልዳ ዩናይትድ ስቴትስ ያደገችው የጃዝ ሙዚቀኛ መክሊት ሃደሮ ኢትዮጵያ ጃዝ ሙዚቃን ለዓለም አቀፍ መድረክ በማስደመጥ ላይ ትገኛለች። መሰረቷን በሳን ፍራንሲስኮ አድርጋ የባህል ሙዚቃን ከጃዝ ጋር በማጣመር በአማርኛና በእንግሊዝኛ ታዜማለች። በዋሽንግተን ዲሲ ስራዋን ለማቅረብ በተጓዘችበት ወቅት ሱራፌል ሽፈራው አነጋግሮታል ቀጣዩ ዘገባ እሱ ነው። ቤተሰቦቿ ሐኪሞች ናቸው፣ ልጅቷ ሙዚቀኛ መክሊክ ታደሮ ሙዚቀኛ ለመሆን እንደምትፈልግ ለቤተሰቦቿ ስትነግራቸው መጀመሪያ አልተዋጠላቸውም ነበር። እነርሱ ሐኪም እንድትሆን ነበር ፍላጎታቸው። በጊዜ ብዛት ግን ሀሳባቸውን ለውጠው አሁን የልጃቸው ሙዚቃ ቁጥር አንድ ደጋፊ ሆነዋል። My father, for example, when he comes to my shows, he'll come on stage with me he talks to the audience he shakes everyone's hand who signs a CD. ሙዚቃ ስጫወት አባቴ መጥቶ ያየኛል። አንዳንዴ ወደ መድረክን ብቅ ብሎ ከታዳሚዎች ጋር ይነጋገራል፣ እየዞረ ሰላምታ ያቀርባል፣ ሲዲዎቼን ፈርሞ ይሸጣል። በሙሉ ልቡ ነው የሚደግፈኝ። ከጥቂት ዓመታት በፊት ሙዚቃ ስጫወት የተመለከቱኝ ሰዎች በድጋሚ በሌላ አጋጣሚ ሳገኛቸው አባትሽ እያሉ ስሙን ያነሱታል። ሁልጊዜ ምን ያህል መልካም ሰው እንደሆነ ነው የሚያስታውሱት። የሙዚቃ ዝግጅት በኖረኝ ጊዜ አባቴና እናቴ ከመላው ቤተሰቦቼ ጋር ቀድመው ነው የሚገኙት። በሲያትል የሙዚቃ መድረክ ባዘጋጀሁባቸው ጊዜያቶች ሁሉ ቤተሰቦቼ ከእኔ ጋር ናቸው። እናም ለእኔ ሙዚቃ ማለት ከቤተሰቤ ጋር የተሳሰረ ነው። ከኢትዮጵያ ወደ ዩናይትድ ስቴትስ መክሊትና ቤተሰቦቿ ሲመጡ በዋሽንግተን ዲሲ ነበር ኑሯቸውን የመሰረቱት። ከዛም በአይዋ New York, Florida. And I had a music teacher in New York, and his name was Moishi Weidenfeld. He was uh, Jewish American. He let me be in the chorus in sixth grade, even though you were supposed to be in seventh grade before you could be in the chorus. And he said, ቢ ሞይሺ ዊድን ፊልድ የተባለ የሙዚቃ አስተማሪ ነበረኝ። እስራኤላዊ አሜሪካዊ አስተማሪ። ከትምህርት ቤቱ ዘማሪ ቡድን ጋር አብሬ እንድዘምር መንገዶችን አመቻችለኝ። የዘማሪዎችን ቡድን ለመቀላቀል የግድ ሰባተኛ ክፍል ተማሪ መሆን ነበረብኝ ግን የስድስተኛ ክፍል ተማሪ ሆኜ ነው ቡድኑን የተቀላቀልኩት ቢሊ ሆሊደይ የተሰኘች የጃዝ ሙዚቃ አቀንቃኝን መስማት አለብሽ ይለኝ ነበር የድምፃዊቷን ዘፈኖች ሰጠኝ የሙዚቃው ቅጂ በሙዚቃ ስቱዲዮ ውስጥ የተቀዳ አይመስልም ማለቴ ጥራት አልነበረውም አስተማሪዬ እኔ ሰምቼዋለሁ አንቺም ትወጂዋለሽ በደንብ ስሚው አለኝ ቅጁ ውስጥ God bless the child. Exaber, Juni Bark and the Maletinum, Yetasignon Musica, Letamir Tibetu Amata Bala and the Zafanoperatai. And goody, ya Yemajam Maria Musica, Jim Marie, The United States Karajim Amet Yenuro with our Boala, Maklitian Damet with Tat Salich, with a Tulid Hagara, Ethiopia, Canadogar, Togwalich. The first time I went to Ethiopia as an adult, because I was born there, but I left when I was. Just still a baby. Um, it was like it was so beautiful. It was just me and my mother. And it was like discovering parts of her, discovering parts of myself. It was. I was like, I'm going to go to Ethiopia. I'm going to go to Ethiopia. I'm going to go to Ethiopia. I'm going to go to Ethiopia. I'm የኔንም መሰረት የማጠናበት አጋጣሚ ሆነልኝ። በውስጤ የኖረ ህልም ነበረኝ፣ እናም እውን ሆነ። በአካል ተገኝቼ በቅርበት ሁሉንም ለማየት፣ ለመስማት፣ ለማሽተት፣ ለመንካት ትልቅ እድል አገኘሁ። ትልቅ ተራራ ላይ እንዳለሁና በምን ያህል ሰፊና ጥልቅ ማንነት እንደተከበብኩ ተረዳሁ። በመጀመሪያው የኢትዮጵያ ጉዞ ውስጥ ያለውን ሁሉ እንዳወጣን ያደረገኝ ታውቃለን። ብቻ በህይወቴ በጣም የሚገርሙና የማይረሱ ጊዜያቶች ነበር ያሳለፍኩት። የመክሊት የመጨረሻ አልበም ወን ዘ ፒፕል ሙቭ ዘ ሚዚክ ሙቭዝ ቱ በሚል ስያሜ ነው የወጣው። በዚህ አልበም የኢትዮ ጃዝ ተጽዕኖ በእጅግ ይደመጣል። ከአንጋፋው ኢትዮጵያዊው የጃዝ ሙዚቀኛ ዶክተር ሙላቱ አስታጥቄ ጋር በነበራት ውይይትና ስለ ኢትዮጵያ ሙዚቃ <laughs> and he kinda of took me aside and he said, Hey, don't play Ethio jazz like we played it forty years ago. He said, What's your contribution to this music? What, what how do you want to add to this music? And um, and I felt like he gave me a lot of freedom to try new things. And so this album the <laughs> በኢትዮጵያ ሙዚቃ ላይ ያለሽ አስተዋጽኦ ምንድን ነው? እንዴት ነው ኢትዮጵያዊ ሙዚቃ ላይ አዲስ ነገር መጨመር የምትችው? አለኝ። እናም አዳዲስ ነገሮችን እንዳሻኝ የመጨመር ነጻነት እንዲሰማኝ አደረገኝ። በኢትዮጵያ ሙዚቃ ውስጥ በጣም ብዙ የምንማረው ነገር አለ። እኔ እንዴት ያለ ቆንጆ ባህል እንዳለን ለውጭው ዓለም ማሳየቴ እንቀጥላለሁ። ተቆጥሮ የማይዘለቅ ሙዚቃ ነው። ኢትዮጵያ ያላት የመክሊት የብርታትና የአርያነት ምንጭ አፍሪካውያን ሴቶች ናቸው። ከእናቷ ብንጀምር በሕክምና ትምህርት ቤት ሲመረቁ ብቸኛዋ አፍሪካዊ ሴት ነበረች። መክሊት በማንኛውም የህይወት ጉዞ የሴቶች የጎላ ተሳትፎ ለማበረታታትና ድምጻቸው እንዲሰማ ለማድረግ በሙያዋ ትጥራለች። ዘናይል ፕሮጀክት ወይም የአባይ ፕሮጀክት በተሰኘው እንቅስቃሴ ውስጥ ከሌሎች አፍሪካውያን ሙዚቀኞች ጋር በመስራት ብዙ ተጽዕኖ አምጥታለች። ሌሎች አፍሪካዊ ሴት ድምፃውያንን ማየት በጣም ነው የሚያስደስተው። ለምሳሌ የምወዳት ጓደኛዬ ኬንያ የምትገኘውና የምት መሣሪያ የምትጫወተው ካሲቫ ሙትዋ አንዱን ችግር ቀርፋ ወደ ሌላ ደግሞ ወደ ሌላ። ብቻ በጥንካሬያቸው የሚደነቁ ብዙ ሴት የሙያ አጋሮች አሉኝ። ግብጻዊቷ ጓደኛዬ ዲና ኤል ወዲዲ የመጀመሪያዋ ሴት የሙዚቃ ደራሲ ናት። ሶፊና ዜሰኛ በሩዋንዳ የመጀመሪያዋ የኢናንጋ ሙዚቃ መሳሪያ ተጫዋች ናት። ሌላዋ የኔ ተምሳሌት ኢትዮጵያዊቷ ዓለም ፀሐይ ወዳጆ ገጣሚ፣ ደራሲ፣ ተዋናይና አዘጋጅ፣ ለበርካታ የኢትዮጵያ ሙዚቀኞች ደግሞ ግጥሞችን ያበረከተች ናት። እንደነዚህ ላሉ ለሌሎች አፍሪካውያን ሴቶች ድምጻቸው በዓለም እንዲሰማ እድሉን ልናመቻችላቸው እንደሚገባ አስባለሁ። ለሀጉራችን አፍሪካም ጠቃሚ ይመስለኛል። አዲስ ችሎታቸውን ይዘው እየመጡ ባሉ ወጣቶች በጣም ነው የምደሰተው። በመላው አፍሪካና በመላው ዓለም የሰሩት ስራ እንዲታወቅ ልንረዳቸውም ይገባል። የሚያስደስቱ ነገሮች ወደፊት እንደምናይ ተስፋ አደርጋለሁ። መክሊት በሙዚቃ ባህልና ታሪክን በዜማ በመድረክ ከማንቆርቆርም በላይ ቴድ ቶክ በተባለው የሀሳብ ማቅረቢያ መድረክ ያደረገችው ንግግር ከሚሊዮን ሰዎች በላይ የተመለከቱት ሆኑ። የዛሬ ጋቢና ቪ ጉዞአችን እንግዲህ በዚሁ ተጠናቋል። በፌስቡክ ቪዮ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮ ወይም በመጠቀም አስተያየቶቻችሁን አድርሱን። ስላሳስተናግዳችሁ ያመሻውት እኔ መስታወት አድራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሮ፣ በቴክኒኩ ሱሌማን፣ ሙዚቃውን በመምረጥ ዲጄ ፋትሱ። ጉዞአችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ። መክሊት ሀደሮ ሙዚቃን እንጋብዛችሁ

get better Yes I would take no I buy my little feel I said love it and I